የወጣቶች ዓለም። ለረዥም ጊዜ ውጭ አገር የኖሩ ሰዎች ከጥቂት ዓመታት በፊት ወደ አገር ቤት መልእክቶችን ለመላክም ሆነ ለመቀበል ወይም አገሪቱ ውስጥ ያለውን ሁኔታ ለመከታተል አስቸጋሪ እንደነበረ ይናገራሉ። ዛሬ ለቴክኖሎጂ ምስጋና ይገባውና እነዚህ ችግሮች ተቃለዋል። የቤተሰብና የዘመድን ናፍቆት ለመወጣት ከስልክ መደወል አልፎ በስካይፕ ወይም ቫይበር በተባለው የዘመኑ ቴክኖሎጂ ውጤቶች በምስል የተደገፈ ግንኙነት ማድረግ ተችሏል። በኢትዮጵያ ይህን መሰሉን ቴክኖሎጂ ለመጠቀም የሚያስችል መሰረተ ልማት ገና በእንጭጩ ያለ ቢሆንም በተወሰነ ደረጃ ውጭ የሚኖሩ ኢትዮጵያውያን አገር ውስጥ ካሉ ቤተሰቦቻቸው፣ ዘመዶቻቸው ወይም ጓደኛቸው ጋር በእነዚህ ቴክኖሎጂ ውጤቶች ይገናኛሉ። ከዛም አልፎ የአገሪቱን የፖለቲካ፣ የኢኮኖሚና ማህበራዊ ጉዳዮችም በኢንተርኔት ማለትም ፌስቡክ፣ ትዊተር ስካይፕ እና በቫይበር እንደሚከታተሉ ይናገራሉ። ጉደቱ አዱኛ ትባላለች። ወደ ጀርመን የመጣችው በጎርጎሮሳዊው 1997 ነው። የህፃናት ሐኪም ናት። በፍራንክፈርት ከተማ አካባቢ ነው የምትሰራው። ወደ ጀርመን እንደመጣች ከቤተሰብም ሆነ ከዘመድ ጋር የምትገናኘው በስልክ እንደነበረ ቢሆንም ያን የኔትወርኩ አስቸጋሪ መሆኑን ትናገራለች። ግን አሁን ነገሮች ስለተሻሉ በአካልም ሆነ በኢንተርኔት ሁኔታዎች እንደምትከታተል ትናገራለች። ከቤተሰብና ከዘመድ ግንኙነት አልፎ ስለ አገሪቱ ጉዳይ እንዴት መረጃ እንደምታገኝና የትኛዎቹን ጉዳዮች እንደምትከታተል ጠይቂያት ነበር። እዚያ ከሄድኩ ያሉትን ልጆች ጠይቃለሁ። አሁን በአብዛኛው በኢንተርኔት ነው የምከታተለው። ስልክ ከደወልኩም ብዙ ነገሮች አይወራም። ስለዚህ ለጊዜው ኢንተርኔት ነው የምጠቀመው። እኔ በአሁኑ ሰዓት የአገሪቱን ጉዳይ አተኩር የምከታተለውም ማስተር ፕላኑን በተመለከተ አገር ውስጥ ያለውን ረብሻ፣ ልጆችን ማሳደድ፣ ገበሬ ከመሬቱ መፈናቀሉና በልጆቹ ላይ እየተካሄደ ያለውን ፖለቲካዊ ጉዳዮች ነው። ሚሊዮን ጌትነት ከኢትዮጵያ ወደ ጀርመን የመጣው ከሶስት ዓመት በፊት ነው። በአሁኑ ሰዓት የዶክትሬት ትምህርቱን በዲቨሎፕመንት ጂኦግራፊ ወይም የልማት ጂኦግራፊ በቦን ዩኒቨርሲቲ እየተማረ መሆኑን ይናገራል። እሱም በበኩሉ ወደ ጀርመን እንደመጣ ቤተሰብም ሆነ ዘመዶቹ ጋር የሚገናኘው በስልክ እንደነበረ ጠቅሶ አሁን ደግሞ ቫይበር እና ዋትስፕ እንደሚጠቀም ይናገራል። ማኅበራዊ ብዙሃን መገናኛ ማለትም ፌስቡክና ትዊተር ጨምሮ ሌሎች መገናኛዎች በትንሹም ቢሆን ውጪ ለሚገኙ ኢትዮጵያውያን ዋነኛ የመረጃ ምንጭ እየሆኑ ነው። ሚሊዮንም ኢትዮጵያ ውስጥ ያሉትን ፖለቲካዊም ሆነ ኢኮኖሚያዊ እና ማኅበራዊ ጉዳዮችን እንዴት እንደሚከታተል ጠይቄው ነበር። በአብዛኛው እኔ ፌስቡክ ላይ ነው ብዙ ነገሮችን ለማግኘት የምሞክረው። አንዳንድ ጊዜ ሰዎች ፌስቡክን ከጓደኞች ለመገናኘት ይጠቀሙበታል ግን ከዛ ያለፈ ደግሞ ልንጠቀምበትም እንችላለን ብዬ አስባለኝ። ቁም ነገሮችንም ልናገኝበት እንችላለን። ስለዚህ ፌስቡክ ላይ ሀገሪቱ ውስጥ ያሉ ለምሳሌ ፖለቲካዊ ሁኔታዎችን ማወቅ ብፈልግ በቀላሉ በዛ ዙሪያ የሚጽፉ ሰዎችን ፎሎ ማድረግ ይቻላል። ስለዚህ ጥሩ ጥሩ መረጃዎችን ማገኘት ይቻላል። የግል ጋዜጦችን፣ የመንግስት ሚዲያዎች ሁሉም ፌስቡክ ፔጅ አላቸው። ስለዚህ ከኢትዮጵያ ሬዲዮ ጀምረህ እነ ፋናንም እነ የግል ጋዜጦችን እነ ማግኘት ትችላለህ በቀላሉ ፌስቡክ እና በአብዛኛው ፌስቡክ ላይ ያሉ ወይም ግለሰቦች ካልሆነ ደግሞ ኦርጋናይዝድ የሆነ እነዚህ ኦርጋናይዜሽኖች፣ ኒውስ የሚያሰራጩ ኦርጋናይዜሽኖችን ፎሎው አደርጋለሁ። ስለዚህ በእነሱ በኩል አፕዴት አገኛለሁ ማለት ነው። አብዛኛውን ጊዜ ኢንተረስት ሆኜ የመከታተለው ኢኮኖሚ አይጣ ፖለቲካዊ ሁኔታዎችን ነው። ኢኮኖሚያዊ ሁኔታውን ያው ከራሴም ከሙያም ጋር ስለሚገናኝ በትኩረት እከታተላለሁ። እንደ ማንኛውም ኢትዮጵያዊ ደግሞ ፖለቲካዊ የሆኑ ነገሮችንም ደግሞ እዚሁ ፌስቡክ ላይ ብዙ ጊዜ አብዴት የሆነ መረጃ ያገኛለኝ። በማህበራዊ ብዙሀን መገናኛ አማካይነት መንግሥት የሚያከናውናቸውን ተግባራት ከመንግስት ሚዲያዎች እንደሚከታተልም ሚሊዮን ያብራራል። ሙያው ከልማትና ግብርና ጋር የተገናኘ ስለሆነ በሀገሪቱ ውስጥ የሚሰሩት የልማት ስራዎች ላይ መረጃ ከመንግስት ሚዲያዎች እንደሚከታተል ከግል ብዙሃን መገናኛዎችም ደግሞም ከመብት ተሟጋቾች በኩል የሚሰጡትን መረጃዎች እንደሚያገኝ ይናገራል። ሚሊዮን ከመረጃዎቹ የተወሰኑትን ጠቅሷል። ለምሳሌ ሰሞኑን የነበረውን የድርቅ ሁኔታ በተመለከተ በወቅታዊ የሆነ መረጃዎችን በአብዛኛው ከእነዚህ ምንጮች እናገኝ ነበር። አሁን ኢትዮጵያ ውስጥ ያሉ ከመብት ጥያቄ ጋር የተገናኘ ጥያቄ የሚያነሱ የሚነሳባቸውን የጉዳዮችም በፌስቡክ እንከታተላለን። እነዚህ እነዚህን መረጃዎች በቅርቡ እናገኛለን። በአሁኑ ጊዜ በሀገሪቱ ስላለው ድርቅም ሆነ ይፈጸማል ስለሚባለው የመብት ጥሰት ሚሊዮን አስተያየቱን ሰጥቶናል። ሁኔ ሁለቱንም ጉዳዮች በተለያየ መንገድ ከምማረው ትምህርት ከሙያም ጋር አገናኛቸዋለሁኝ። ድርቁንም ቢሆን ከዚህ ደግሞ ከኦሮሚያ ውስጥ የተነሳውንም የማስተር ፕላን ጥያቄም ቢሆን አጠቃላይ የማስተር ፕላኑ ጉዳይ በቀጥታ ባይመለከተኝም እንኳን ግን አጠቃላይ የልማት ጥያቄ ስለሆነ የልማት ጉዳይ ስለሆነ እነዚህ ነገሮችን እከታተላለሁኝ ዋናው በትኩረት የማየው እነዚህ ነገሮች ውስጥ አንድም እነዚህን ችግሮች አድሬስ በማድረግ ረገድ መንግስት በምን መንገድ ግዴታዎቹን እየተወጣ ነው? ህዝቡ በምን መንገድ መብቶቹን እየጠየቀ ነው? በነዚህ በሁለቱ መካከል ደግሞ መንግስት ግዴታዎችን ለመወጣት በሚያደርገው ጥረት መካከል እና ህዝቡ በሚጠይቃቸው ጥያቄዎች መካከል ደግሞ ያለው ክፍተት ምንድን ነው የሚሉትን ነገሮች ለመከታተል እሞክራለሁ። እነዚህ እነዚህ ነገሮች አለኝ ብዙ ጊዜ ጉዳቱም በአሁኑ ጊዜ በኢትዮጵያ በማስተር ፕላኑ ላይ ስለሚካሄደው ተቃውሞ የተሰማትንና መፍትሄ የምትለውንም ትናገራለች። ይህ አካከና ለልማት ተብሎ አውሮፓውያን የሚለግሱትን እርዳታና የሚያፈሱትን መዋለንዋይ አገሪቱ ውስጥ ያለውን ሁኔታ ተረድተው ማቆም አለባቸው። ሌላው ደግሞ የውጭም ሆነ የአገር ውስጥ ጋዜጠኞች ፍቃድ አግኝተው በዚህ ጉዳይ ላይ መዘገብ እንዲችሉ መደረግ አለበት። አገር ውስጥ ያሉት ሚዲያዎችም ሆነ ከውጭዎቹ በዚህ ጉዳይ ላይ ትኩረት ሰጥቶ እየሰሩ አለመሆናቸውን የፖለቲካ ተቃዋሚዎችም ሆነ ግለሰቦች ሳይጠቅሱም አላለፉም። ጉደቱም ይህንኑ አንስታ ስትናገር ከጥቂት ብዙሀን መገናኛ ውጭ አብዛኞቹ ጉዳዩን በደንብ በግልጽ ትኩረት ሰጥተው እየዘገቡ አይደለም። ለምሳሌ ፌስቡክ ላይ ከሚወጣው ውጭ ስለታሰሩት ወይም ስለሞቱ ሰዎች ቁጥር በግልጽ እየተዘገባ አይደለም። አሁን ጀርመን ሀገር ካሉት መገናኛ ብዙሀን ጋዜጠኞችና ከዶቼቨለ ዘገባዎች ውጭ ቴሌቪዥኖች ሲዘግቡ አይቻል አውቅም። televizhiinii mul'iseen ቤኩ waan akkas akkasii fa'aa akka ta'u barbaada እንግዲህ አድማጮቻችን የዛሬው የወጣቶች ዓለም መሰናዳያችን በዚሁ አበቃ። የፕሮግራሙ አዘጋጅ መርጋዮናስ ነበርኩ። በሚቀጥለው ፕሮግራማችን እስከምንገናኝ ደህና ቆዩኝ።